የሱዳን ፕሬዚዳንት ኦማር አልበሽር በከሰላና ሰሜን ኮርዶፋን ግዛቶች ውስጥ ባለፈው ታኅሳስ 21 ቀን 2010 ዓም የስድስት ወር አስቸኳይ ጊዜ ካወጁ ከአንድ ሳምንት በኋላ መንግስታቸው ከኤርትራ ጋር የሚያዋስነውን ድንበር ዘግተዋል። የሱዳን የማስታወቂያ ሚኒስትር አህመድ ሞሐመድ ኦስማን ለዜና ምንጮች እንዳሉት እርምጃው የተወሰደው ፕሬዚዳንት አልበሽርን ከስልጣን ለማስወገድ በማሰብ በኤርትራ ድንበር አካባቢ ተሰማርተዋል ያሏቸውን የግብፅ የጦር ኃይላትና የዳርፉር ታጣቂዎች እንቅስቃሴን ለመግታት ነው። ከዚህ በተጨማሪም ሕገ ወጥ የሰው ዝውውር የመሣሪያ ንግድና ሌሎች የኮንትሮባንድ እንቅስቃሴዎችን ለመቆጣጠር እንደሆነም ተናግሯል። ይህ እርምጃ ቢወሰድም ግን በሱዳንና በኤርትራ መካከል ያለውን የሁለትዮሽ ግንኙነት አለመቋረጡን ሚኒስትሩ አህመድ መሐመድ ኦስማን ገልጸዋል። በሁለቱ አገሮች መካከል በወቅቱ ያለውን ግንኙነት ለመተንተን አስቸጋሪ መሆኑን ጉዳዩን በቅርበት የሚከታተሉት በለንደን ዩኒቨርሲቲ በኢንስቲትዩት ኦፍ ኮመንዌልስ ስተዲስ ከፍተኛ ተመራማሪ የሆኑት ማርቲን ፕላውት ለዶይቼ ቬለ ተናግረው በሱዳን መንግስት የተሰጠው ምክንያት ግን አሳማኝ አለመሆኑን አክለውበታል። የኤርትራና የሱዳን መንግስት ሁልጊዜም ጥሩ ግንኙነት አላቸው። ምክንያቱም ድንበራቸው ላይ የሚደረገው እንቅስቃሴ ሁለቱንም ስለሚጠቅም ነው። ሁለቱም ከህገ ወጥ የሰዎች ዝውውርና በሁለቱም ሀገሮች በኩል በሚካሄዱ ህገ ወጥ ሸቀጦች ይጠቀማሉ። የተባበሩት መንግስታት ማስረጃ እንደሚያመለክተው አንዱ ሀገር የሌላውን ድንበር በመሻገር ሰዎችን ሲያስር እንደነበረ ነው። ስለዚህ መጠየቅ ያለበት ጥያቄ አሁን ምን ተቀየረ? የሚል ነው። የኮንትሮባንድ እንቅስቃሴዎችን ለመቆጣጠር ነው የሚባለው ምክንያት፣ እኔ አልቀበለውም። ኮንትሮባንድ ከሆነ ለረጅም ጊዜ እዛው ነበረ። ስለዚህ ለምን ለሚለው ጥያቄ እስካሁን ግልጽ የሆነ መልስ አልተሰጠም። ለሱዳን መንግስት እርምጃ በካርቱም የዳቦ ዋጋ በጣም መጨመሩ፣ አለመረጋጋት መፍጠሩ እንዲሁም ኢትዮጵያ በአባይ ወንዝ ላይ የምትገነባው ግድብ በሱዳንና በግብፅ መካከል ግንኙነቱን በማሻከሩ እና በዚህም ውስጥ ኤርትራ አላት የሚሉት ሚና ምክንያት ሊሆን እንደሚችልም ማርቲን ፕላውት ይናገራሉ። በተለምዶ በኢትዮጵያና በግብፅ መካከል ችግር ሲፈጠር ሱዳን፣ ኤርትራ ውስጥ የሆነ ነገር ማድረግ ትፈልጋለች። ይህ ወደ 1950ዎቹ መለስ ብለን እንድንመለከት ያደርገናል። ኤርትራ ከኢትዮጵያ ጋር በነበረችበት ጊዜ ሌሎቹ አገሮች የኤርትራን ታጣቂ ቡድን ሲረዱ ነበር። አሁን የኤርትራ ፕሬዝዳንት ከግብፅ የሚፈልጉት ነገር ምን እንደሆነ እስካሁን አናውቅም። ግን ማለት የምንችለው በአሁኑ ጊዜ በአንድ በኩል በሱዳንና በኢትዮጵያ መካከል፣ በሌላ በኩል ደግሞ በኤርትራና በግብፅ መካከልም ያለው ግንኙነት ጠበቅ ማለቱ ነው። ለዚህም ምክንያት ሊሆን የሚችለው የሱዳን መንግስት የአባይን ውሃ በመጠቀም ረገድ ከግብፅ ጫና እየተደረገበት ይገኛል። በሁለቱም መካከል የድንበር ግጭትም አለ። ኢትዮጵያ ውስጥ የፖለቲካ አለመረጋጋቱም እንደቀጠለ ነው። ስለዚህ ጊዜው በጣም ከባድ ነው። ምንም ነገር ሊፈጠር ይችላል። የግብፅ መንግስት በኢትዮጵያ ህዳሴ ግድብ ላይ እየተገነባ ባለው ከሶስትዮሽ ውይይት ሱዳን እንድትወጣ ባለፈው ሳምንት ጠይቀዋል ቢባልም ግብፅ አስተባብላለች።